ጤና ይስጥልኝ። በቅድሚያም አርዕስተ ዜናው በምስራቅ አፍሪቃዊቱ ሀገር ብሩንዲ ውስጥ አንድ ታጣቂ በከፈተው የተኩስ ሩምታ 36 ሰዎች መገደላቸው ተነገረ። አደጋው በብሩንዲ ዳግም የጎሳ ግጭት እንዳይቀሰቅስ ስጋት ላይ ጥሏል። የየመን መንግስት በዋና ከተማዋ ሰንዓ ጸጥታ አስከባሪዎች የፕሬዚዳንት አብደላ ሳሌን መንግስት አገዛዝ በመቃወም በወጣው ሰላማዊ ሰልፈኛ ላይ የኃይል እርምጃቸውን እንደቀጠሉ ነው። የፍልስጤሙ ጠቅላይ ሚኒስትርና የእስራኤሉ መከላከያ ሚኒስትር ያለ ቀነ ቀጠሮ ተገናኝተው በአገሪቱ መካከል ስላለው ጉዳይ መነጋገራቸው ተገለጸ። በሌላ በኩል ፍልስጤም ለጸጥታ ምክር ቤቱ ሙሉ እውቅና እንዲሰጣት ግፊቷን ጀምራለች። አሜሪካም ጥረቱን እንደምትገታ እያስታወቀች ነው። ቱርክና ጀርመን ፖለቲካዊና ኢኮኖሚያዊ ግንኙነታቸውን እንደሚያጠናክሩ ገለጹ። በሌላ በኩል ቱርክ ከአውሮፓ ሕብረት ጋር የምታደርገው ድርድር ያለምንም አድሎ መሆን እንዳለበት አሳስባለች። ዜናው በዝርዝር በምስራቅ አፍሪቃዊቷ ሀገር ብሩንዲ ውስጥ አንድ ታጣቂ በከፈተው የተኩስ ሩምታ 36 ሰዎች መገደላቸው ተነገረ። ይህ በከባድ የታጠቀ ግለሰብ ትናንት ማታ ከዋና ከተማዋ ቡጁምቡራ 15 ኪሎ ሜትር ርቀት ላይ በሚገኝ አንድ ቡና ቤት ውስጥ ነው ተኩሱን ያስነሳው። የከተማው አስተዳዳሪ እንደጠቀሱት ግለሰቡ ከኮንጎ የመጣ ሳይሆን አይቀርም። የአገሪቷ ፕሬዚዳንት ፔሪ ኒኮሩዚዛ አደጋውን አስመልክተው የሶስት ቀናት የብሔራዊ ሀዘን ቀና አውጀዋል። ታዛቢዎች በአገሪቱ ዳ ዳግም የኃይል እርምጃ የቀላቀለው ችግር እንዳይነሳ ስጋታቸውን እየገለጹ ነው። በቡሩንዲ በቱሲና በሁቱ ጎሳዎች መካከል ለአመታት የዘለቀው የእርስ በርስ ጦርነት ሦስት መቶ ሺህ ያህል ህዝብ ያለቀበት ሲሆን ጦርነቱ የዛሬ ሁለት ዓመታት ማብቃቱ ይታወሳል። የየመን መንግስት በዋና ከተማዋ ሰንዓ ጸጥታ አስከባሪዎች የፕሬዚደንት አብደላ ሳሊን መንግስት አገዛዝ በመቃወም በወጣው ሰላማዊ ሰልፈኛ ላይ ባካሄዱት የኃይል እርምጃ ሀያ ሰዎች መገደላቸውን ዛሬ የዓይን እማኞች ገለጹ። በአገሪቷ መንግስትን በመቃወም በተነሳው የተቃውሞ ሰልፍ በመጋቢት ወር አስከፊ የሆነ ደም መፍሰስ ከታየ ወዲህ የዛሬው ከፍተኛ እንደሆነም ተመልክቷል። በጥቃቱ መቶ 13 ያህል ሰዎችም መቁሰላቸው ተነግሯል። በየመን ትናንትናና ዛሬ ብቻ በአጠቃላይ 46 ያህል ሰዎች መገደላቸው ሲገለጽ አንዳንዶቹ በአድፍጦ ገዳዮች ህይወታቸውን ማጣታቸው ተመልክቷል። እንደ ሮይተርስ የዜና አገልግሎት ዘገባ አድፍጦ ገዳዮቹ ከቤት ጣሪያና ከህንፃ ጫፍ ላይ ሆነው ነው ወደ ተቃዋሚ ሰልፈኞች የሚያነጣጥሩት። የፍልስጤሙ ጠቅላይ ሚኒስትር ሳላም ፋይድ እና የእስራኤሉ መከላከያ ሚኒስትር ኢሁድ ባራክ ያለ ቀነ ቀጠሮ ተገናኝተው በአገሪቱ መካከል ስላለው ጉዳይ መነጋገራቸው ተነገረ። ሁለቱ ሚኒስትሮች ውይይት ያደረጉት በተለይ የፍልስጤሙ ፕሬዚዳንት ማህሙድ አባስ የፊታችን አርብ ለተባበሩት መንግስታት ድርጅት ጸጥታው ምክር ቤት በይፋ ለፍልስጤም እውቅና እንዲሰጥ ማመልከቻ ከማስገባታቸው በፊት መሆኑ ነው። አባስ ኒውዮርክ ላይ እንደገለጹት ጸጥታ ምክር ቤቱ ለአገራቸው ሙሉ እውቅና እንዲሰጥ ማመልከቻ እንደሚያስገቡ ካስታወቁ በኋላ ከባድ ሁኔታ ነው የገጠማቸው። በማያያዝ አባስ እስራኤል ለፍልስጤም እውቅና እንድትሰጥና የሰላሙን ማግኛ መፍትሄን እንዳታጣ ሲሉ ጥሪያቸውን አሰምተዋል። የዩናይትድ ስቴትስ መንግስት ፍልስጤም ለጸጥታ ምክር ቤቱ ለማስገባት ያቀደችውን ማመልከቻ እንደማይደግፍ በግልጽ አስቀምጧል። ፕሬዚዳንት ባራክ ኦባማ ግንቦት ወር ውስጥ ለንደን ላይ በሰጡት ጋዜጣዊ መግለጫ እንዳሉት ፍልስጤም ከእስራኤል ጋር ከመደራደር ይልቅ ወደ ተባበሩት መንግስታት ድርጅት ለመሄድ ከወሰነች አንድ ትልቅ ስህተት እንደፈጸመች እርግጠኛ ነው። ከቅርብ ቀናት በፊት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን ፍልስጤም ለዘላቂ መፍትሄ በኒውዮርክ በኩል ሳይሆን ሁለቱ ወገኖች በመደራደር እና በኢየሩሳሌም እና በራህማላ በኩል መፍትሄን ማግኘት ይችላሉ ሲሉ መግለጻቸው የሚታወስ ነው። የብሪታንያ ፖሊስ በአሸባሪነት የጠረጠራቸውን ሰባት ግለሰቦች መያዙን አስታወቀ። ከለንደን በስተሰሜን በምትገኘው በርሚንግሃም በተባለችው ከተማ በአሸባሪነት ተጠርጥረው ከተያዙት መካከል ስድስቱ ጥቃት ለመጣል እቅድ ላይ እንደነበሩ ፖሊስ አስታውቋል። በሌላ በኩል አንዲት ግለሰብ ጥቃት ለማድረስ ሐሳብ የነበራቸውን ግለሰቦች ጉዳይ እያወቀች ለፖሊስ ባለማስታወቋ በፖሊስ ቁጥጥር ስር መዋሏ ተነግሯል። ስድስቱ ተጠርጣሪ አሸባሪዎች በ25 እና በ32 ዓመት ዕድሜ ክልል እንደሆኑ ሲገለጽ ፖሊስ ለረጅም ጊዜ ሲከታተላቸው እንደቆየም ተመልክቷል። አድማጮች የምትከታተሉት ዶቸ ቨለን ነው። ቱርክና ጀርመን ፖለቲካዊና ምጣኔ ሀብታዊ ግንኙነታቸውን ይበልጥ እንደሚያጠናክሩ ገለጹ። ይህ የተነገረው የቱርኩ ፕሬዚደንት አብዱላህ ግል ጀርመንን ለመጎብኘት በርሊን ከገቡ በኋላ ነው። ፕሬዚደንት አብዱላህ ግል ዛሬ በርሊንን ላይ ባሰሙት ንግግር ሀገራቸው ያለምንም አድሎ ከአውሮጳ ጋር መደራደር እንድትችል ሲሉ አሳስበዋል። የጀርመኑ ርዕሰ ብሔር ክርስቲያን ወልፍ በበኩላቸው ቱርክ ከአውሮጳው ኅብረት ጋር የምታደርገው ድርድር ውጤቱ በኅብረቱ ለመግባት የሚያስችል መሆን አለበት ሲሉ አመልክተዋል። Im Moment sind wir in einer Phase, die Gespräche dieser Tage. ባለቤታቸውን አስከትለው ጀርመንን ለቀናቶች የሚዘልቅ ጉብኝት ለማድረግ ትናንት በርሊን የገቡት የቱርክ ፕሬዚዳንት ግል ወደ ጀርመን ከማቅናታቸው በፊት በሰጡት መግለጫ የጀርመን የውጭ ፖለቲካና የመጤ ዜጎች መብት ህጉን ያልተከተለ ነው ሲሉ መተቸታቸውም ተነግሯል። ጀርመን እንደ ጎርጎሮሳውያን አቆጣጠር 2007 ዓ ም ባጸደቀችው የመጤዎች ህግ ተሃድሶ ወደ ጀርመን በትዳር ሰበብ የሚመጣ ሁሉ የጀርመንኛ ቋንቋ ችሎታ መመዘኛን በአገር ውስጥ ተፈትኖ ማለፍ አለ አለበት። በሌላ በኩል ፕሬዚዳንት ጉል ዜጎቻቸው የጀርመንኛ ቋንቋን ጠንቅቀው እንዲማሩ አሳስበዋል። በጀርመን ከሚኖረው ህዝብ መካከል ሁለት ተኩል ሚሊዮን የቱርክ ዝርያ ያለበት ሲሆን ከዚህ ውስጥ አንድ ሶስተኛው የጀርመን ዜጋ ሆኗል። በሌላ የጀርመን ዜና ከአስራ ስድስቱ የጀርመን ግዛቶች ዋነኛ የሆነው የበርሊን ግዛት ትናንት በተካሄደው የአካባቢ ምርጫ የሶሻል ዲሞክራቲ ፓርቲ 28 ነጥብ 3 በመቶ ድምፅን በማግኘት አሸናፊ ሆኗል። መራሄተ መንግስት አንጌላ ሜርክል የሚገኙበት የክርስቲያን ዲሞክራቲክ ህብረት ፓርቲ 23 ነጥብ አራት በመቶ፣ አረንጓዴዎች 17 ነጥብ ስድስት በመቶ እንዲሁም ግራ አዘንባዩ 11 ነጥብ ሰባት በመቶ ድምፅን በማግኘት ውጤቱ ተጠናቋል። በምርጫው ውጤት መሰረት አሁንም የሶሻል ዲሞክራቲክ ፓርቲው ክላውስ ቮቨራይት በስልጣን ይቆያሉ። የሶሻል ዲሞክራቲክ ፓርቲ ሊቀመንበር ዚግማር ጋብርኤል የምርጫውን ውጤት አስመልክተው ባደረጉት ንግግር ኤስፒዲ ጠንካራ የነበረ በጥንካሬ የሚቆይ በበርሊንም ኃይል ያለው ፓርቲ ሆኖ ነው የሚቀጥለው። በዚህም አዲሱ የበርሊን ከንቲባ ክላውስ ቮቨራይት ናቸው። በአጠቃላይ ክላውስ በዚህ በተደረገው የአካባቢ ምርጫ በተሰናባቹ 2011 ጎርጎርሳዊ ዓመት የሥራ ዘመኑን በጥሩ ሁኔታ ነው ያከናወኑ። የጀርመን መንግስት ተጣማሪ የሆነው የነፃ ዲሞክራቶች ፓርቲ ኤፍዴፔ በዚህ ምርጫ ለሦስተኛ ጊዜ ከባድ ሽንፈት ደርሶበታል። በዚህም በበርሊኑ መንግስት ላይ ችግር ሊፈጥር እንደሚችል ታዛቢዎች ያምናሉ። እንደ ጎርጎሮሳውያኑ አቆጣጠር ከ202 ዓ.ም ጀምሮ ከሶሻል ዲሞክራቲክ ፓርቲ ጋር ተጣምሮ በርሊንን ሲያስተዳድር የቆየው የግራ ዘንባዩ ፓርቲ ያለፈውን ያህል ነጥብ ባለማግኘቱ ቦታውን ለቋል። አሸናፊዎቹ ኤስፔዴ ማለትም የሶሻል ዲሞክራቲክ ፓርቲ መንግስት ለማ ተጠናቆ ምናልባትም ከአረንጓዴ ፓርቲ ጋር በመደራደር ጥምረት እንደሚፈጥሩ ነው የሚጠበቀው። ትናንት በተካሄደው በበርሊኑ ምርጫ በጀርመንኛ ፒራትን ፓርታይ በቀጥታ ትርጉሙ የባህር ላይ ወንበዴዎች ፓርቲ የተሰኘው ቡድን 8.9 ከመቶ የመራጭ ድምፅን በማግኘት በከተማይቱ አስተዳደር የምክር ቤት ቦታን ለማግኘት መብቃቱን ሕዝብን አስደምሟል። ከዚህ ቀደም ለዚህ ድል ደርሶ የማያውቀው ይህ ፓርቲ ለመመረጥ የቻለው በተለይ በኮምፒውተርና በመሳሰሉ ነገሮች የግለሰቦች ሀሳቦችን ሰነድን እንዲጠበቅ ባደረገው ብርቱ ቅስቀሳ ነው። በሰሜን ምስራቅ ህንድና በኔፓል ውስጥ በደረሰ የመሬት መንቀጥቀጥ ቢያንስ 50 ሰዎች መሞታቸው ተነገረ። በሬክተር መለኪያ 6.9 እንደሆነ የተነገረው ይህ የመሬት መንቀጥቀጥ 1000 ኪሎ ሜትር ርቀት ላይ በሚገኘው የህንድ መዲና ኒው ደሊ ድረስ ተሰምቷል። በተለይ ሲኪም በተሰኘው ሌላው የህንድ ከተማ ነውጡ በርካታ ቤቶችን ማፈራረሱ ተገልጿል። በደቡባዊ ፓኪስታን ካራቺ ከተማ ላይ አንድ አጥፍቶ ጠፊ በአገሪቱ የወንጀል መርማሪ ፖሊስ አዛዥ ላይ በቃጣው ጥቃት ዘጠኝ ሰዎች መገደላቸው ተነገረ። የካራቺ ከተማ ፖሊስ አዛዥ እንዳስታወቀው በጥቃቱ ስድስት ፖሊሶች፣ አንድ ሴትና አንድ ሕፃን ሕይወታቸውን አጥተዋል፣ በርካቶችም ቆስለዋል። ጥቃት የተቃጣባቸው የወንጀል መርማሪ ፖሊስ አዛዥ ግን ከጥቃቱ አመልጠዋል ይህ ዶቼ ቬለ ነው። ዜናውን ከማብቃታችን በፊት ርዕሰ ዜናውን በድጋሚ ያሰማለሁ። በምስራቅ አፍሪቃዊቱ ሀገር ቡሩንዲ ውስጥ አንድ ታጣቂ ባስነሳው የተኩስ ሩምታ 36 ሰዎች መገደላቸው ተነገረ። አደጋው በቡሩንዲ ዳግም የጎሳ ግጭት እንዳይቀሰቅስ ስጋት ላይ ጥሏል። የየመን መንግስት በዋና ከተማዋ ሰንዓ ጸጥታ አስከባሪዎች የፕሬዚዳንት አብደላ ሳሊን መንግስት አገዛዝ በመቃወም በወጣው ሰላማዊ ሰልፈኛ ላይ የኃይል እርምጃቸውን እንደቀጠሉ ነው። የፍልስጤሙ ጠቅላይ ሚኒስትርና የእስራኤሉ መከላከያ ሚኒስትር በድንገት ተገናኝተው በአገራቱ መካከል ስላለው ጉዳይ መነጋገራቸው ተገለጠ። ፍልስጤም ለጸጥታ ምክር ቤቱ ሙሉ ቅና እንዲሰጣት ግፊቷን ጀምራለች። አሜሪካም ጥረቱን እንደምትገታ እያስታወቀች ነው። ዜናው አበቃ።